ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ልዩ ኃይል የሶማሌ ልዩ ኃይል የእኛ ጠላት ስለሆነን በዚህ እናሳልፍም ብለው ህዝቡ ከለከለ። በእኛ በኩል መስጠት አይቻልም የእኛ ጠላት ስለሆነ ለልዩ ኃይል የኢትዮጵያ ወታደር በዚህ መሳሪያ መስጠት አይችልም ብለው ህዝቡ ሲከለከል፣ በዛው እኛ ትእዛዝ አግኝተን ነው ማንኛውም መንገድ ላይ ቆመ ሲከላከል እኛ ደመዘዙ ምናምን ብሎ ትእዛዝ ስለሰጠን እንድደመዘዛለን ብሎ መሳራ ተኩሱት ከዛ አምስት ሰው ሞቴው አስራ ዘጠኝ ወይም ሀያ አካባቢ ሰው ቆስሏል። በኦሮሚያ ክልል ቦረና ዞን ውስጥ በምትገኘው ሜጋ ከተማ አቅራቢያ በነዋሪዎችና በመከላከያ ኃይሎች መካከል በተፈጠረ ግጭት አራት ሰዎች መገደላቸውና አስራ ስምንት መቁሰላቸው ነው የተገለጠው። የሜጋ ከተማ ነዋሪ ነኝ ያሉን እማኝ ነበሩ የተሰሙት አስራ ስምንት ቅስለ አራት ሰው ሞተ እና የለቋ ያነሰቡት አራቱ መዳያነሰቡት ስለያሉም የአንጃ ምን ያነሰቡት። ከዛ አቶ ቁልልቱ ፋራ በአካባቢው የድሬ ወረዳ ጸጥታ ጽህፈት ቤት ኃላፊ ናቸው። ዝርዝሩ በአብይ ርዕስ ይቀርባል። በቅማንት ህዝበ ውሳኔ ውጤት ላይ ሁለት የተለያዩ አስተያየቶችም ይዘናል። ከመጀመሪያውም እኛ ጎንደር ህብረት ምርጫ የሚባል ነገር በአንድ ህዝብ መካከል አንድን ህዝብ ከሁለት ለመክፈል ምርጫ አያስፈልግም ብለን የተቃወምነ ክፍሎች ስለሆነ ምርጫው ውጤት በዚህ መንገድ፣ በጥሩ መንገድ፣ እኛ በምንፈልገው መንገድ ቢሄድም የተደረገው ድርጊት ግን ትክክል አልነበረም። አሁን በተደረገ ምርጫ ኮዘራ ሙሉ በሙሉ ህገወጥ የሆነ ምርጫ ሊባልም የማይችል ምርጫ ነው የሚል ስም የማያሰጠው ከፍተኛ የሆነ የህዝብን መዝት የተጨበረበረበት ህዝብ መብቱን ያጣበት ነው ብዬ ነው የምወስደው። የቀደሙት በጎንደር ኅብረት ለኢትዮጵያ አንድነት ድርጅት የአመራር አባል አቶ አቡኑ ብሩ ሲሆኑ የተከተሉት በቅማንትነቴ በግል የቀረብኩኝ ነኝ ያሉን አቶ ጥጋቡ ክብረት ተቀባ ናቸው። ለመጽሔት ተይዟል። ጤና ይስጥልን አድማጮች፣ እንደምን ውላችሁ አምሽታችኋል። ዛሬ ሐሙስ ጥቅምት ሁለት 2010 ዓ ምት ነው ምሽት አስተናጋጆቻችሁ አዲሱ አበበና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማልን። መልካም ምሽት። በኦሮሚያ ክልል ቦረና ዞን ውስጥ በምትገኘው ሜጋ ከተማ አቅራቢያ በነዋሪዎችና በመከላከያ ኃይሎች መካከል በተፈጠረ ግጭት አራት ሰዎች መገደራቸውና ሌሎች 18 መቁሰላቸው ተገልጧል። በሌላ በኩል ደግሞ በኦሮሚያ ደቡብ ምዕራብ ሸዋ ዞን ውስጥ በምትገኘው ወሊሶ ከተማ ውስጥም የፖለቲካ እስረኞች እንዲፈቱና ሌሎችም ጥያቄዎችን የያዙ የከተማየቱና የአካባቢው ነዋሪዎች ሰልፍ መውጣታቸው ታውቋል። ትናንት ሻሸመኔ የከተማ ውስጥና በሌሎችም የተለያዩ የኦሮሚያ ከተሞች ውስጥ ሰልፎች ሲደረጉ በጸጥታና በፌዴራል ኃይሎች በተወሰዱ እርምጃዎች ስድስት ሰዎች መገደላቸውን የክልሉ ቃል አቀባይ አረጋግጠዋል። መጽሔት ተጨማሪ ዘገባ ወደ ኋላ ላይ ይኖረዋል። በሌላ በኩል የኦሮሚያ ገዢ ፓርቲ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ዛሬ በሰጠው መግለጫ በክልሉ የተለያዩ ከተሞች በተካሄዱ ሰልፎች በጠፋው የሰው ህይወት ይቅርታ በደረሰው የአካል መጉደልም ሐዘን እንደተሰማው አስታውቋል። በምክትል ርዕሰ መስተዳድር ማዕረግ የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አብይ አህመድ በተከሰተው ሁኔታ የክልሉ መንግሥትና መሪው ፓርቲ ኦህዴድ የተሰማቸውን ከፍተኛ ሐዘን ገልጠዋል ብለዋል። በሻሸመና ፣ ምዕራብ ሐረርጌ ዞን ጉዳት ያደረሱ አካላት በቁጥጥር ስር መዋላቸውንም ዶክተር አብይ ለመንግሥት መገናኛ ብዙሀን ገልጠዋል። የሶማሊያው መከላከያ ሚኒስትርና ሌላው ከእስላማዊ ሽብርተኛ ቡድን ጋራ ያለውን ጦርነት የሚመሩት ሁለት ባለሥልጣናት ስራቸውን ለቀቁ። የማስታወቂያ ሚኒስትር አብዱርሃም ኦማር ኦስማን ለቪኦኤ ሶማልኛ አገልግሎት በሰጡት ቃል መከላከያ ሚኒስትሩ አብዱረሺድ አብዱላሂ ሙሐመድ እና ጀኔራሉ መሐመድ አህመድ ጀማል ስራቸውን ለቀዋል ብለው አረጋግጠዋል። ማናቸውም ስራቸውን የለቀቁት ባለስልጣናት፣ ማለት ነው፣ ለአስተያየት ወይም ለማስተባበል ሊገኙ አልተቻለም። የኬንያ ተቃዋሚ ፓርቲ ከፕሬዝደንታዊ ምርጫው አስቀድሞ የምርጫ ህጉ እንዲሻሻል ለመጠየቅ ሰላማዊ ሰልፍ እንደሚያደርግ የገለጸ ቢሆንም መንግሥት ግን ይህን መሰሉ ሰላማዊ ሰልፍ በሦስት ዋና ዋና ከተሞች መካሄድ እንደሌለበት ማገጃ አውጥቷል። የአገር ውስጥ ሚኒስትሩ ፍሬድ ሜታንጊ ዛሬ ሐሙስ ይፋ ባደረጉት ትእዛዝ መሠረት ለሰላም መናጋትና ለአደጋ ዐይነተኛ ሰበብ ይሆናሉ ባሏቸው በሞምባሳ በኪሱሙና ዋና ከተማዋ ናይሮቢ ውስጥ ትዕይንተ ሕዝብ አይሞከርም። እነዚህ ሦስት ከተሞች ደግሞ የተቃዋሚው ተወዳዳሪ የራይላ ኦዲንጋ ጠንካራ ደጋፊዎች ያሉባቸው መሆናቸው ይታወቃል። ራይላ ኦዲንጋ ደግሞ ኮሚሽኑ ቀደም ባለው ምርጫ የተዛባ ቆጠራ ያካሄዱ ሹማምንትም ካላስወገደ በቀር ለዛሬ 15 ቀን በተቀጠረው ድጋሚ የድምፅ አሰጣጥ እንደማይካፈሉ ማስታወቃቸው አይዘነጋም። እናም በዚህ ምክንያት ትላንት ረቡዕ በብዙ ሺዎች የተቈጠሩ የኦዲንጋ ደጋፊዎች ሰልፍ መውጣታቸው ይታወቃል። የዴሞክራቲክ ሪፐብሊክ ኮንጎ ምርጫ ኮሚሽን የአገሪቱ ፕሬዝዳንታዊ ምርጫ ከሁለት ዓመት በፊት እንደማይካሄድ አስታወቀ። ኮሚሽኑ ትናንት ረቡዕ በሰጠው መግለጫ ምርጫው እንደ አውሮፓ አቆጣጠር እስከ 2019 የሚዘገየው ርቀት ባለው ቦታውና በታወቀው በካሳይ ክልል የሚገኘውን ችግር አስቀድሞ መቅረፍ ስለሚያስፈልግና ለዚያም ሌላ የአምስት መቶ አራት ቀናት ጊዜ ስለሚያስፈልግ ነው ብሏል። ይህ የኮሚሽኑ የትናንት ውሳኔ የስልጣን ጊዜያቸው ባለፈው ታህሳስ ወር ባለቀውና አሁንም ስልጣን ላይ በሚገኙት በፕሬዚዳንት ጆሴፍ ካቢላና በኮንጎ ተቃዋሚ ኃይሎች መካከል ውጥረት ስለመፍጠሩ አሳሳቢ ሆኗል። የካቢላ ስልጣን አለቅም አቋም ዋና ከተማዋ ክኒሻሳ ውስጥ ደም ያፋሰሰ አመፅ መቀስቀሱ አይዘነጋም። ከምዕራብ አፍሪካ ተነስተው ወደ አውሮፓ ለመግባት በሚያደርጉት ጥረት ሳህል በመባል የሚታወቀውን አቋርጠው ወደ ኒጀር ይጎርፉ የነበሩ ሰዎች ቁጥር በእጅጉ መቀነሱን ከስድስት ተመላሾች ጉዳይ ተከታታይ ዓለም አቀፍ ድርጅት አይኦኤም አስታውቋል። የስደተኞች ጉዳይ ባለሥልጣናት እንደሚሉት ከሆነ ከተለያዩ የአፍሪቃ አገሮች በመፍለስ ኒጀር መሸጋገሪያው አድርጓት የነበረው ስደተኞች ቁጥር በከፍተኛ መጠን ለመቀነሱ ምክንያቱ የዚያች አገር መንግስት ባለሥልጣን በሕገ ወጥ አስተላላፊዎችና በዘረጉት የወንጀል መረብ ላይ የወሰዱት ጠንካራ እርምጃ ነው። ከስደት ተመላሾች ጉዳይ ተከታታይ ዓለም አቀፍ ድርጅት አይ ኦ ኤም አክሎም ኒጀር ከየአገሩ እየፈለሰ ወደዚያ ከሚመጣውና ኒጀርን መሸጋገሪያ ካደረጋት ስደተኛ አብዛኛው ማረፊያ ካደረገው በአጋዴዝ ከተማ የሚገኙ ስድስት ቤቶች ሶስቱን መዝጋታቸውን አመልክቷል። በዚህ ዜና ላይ ዘገባለን አሉላ ከበደ ያቀርበዋል። ዓለም አቀፍ የስደተኞች ጉዳይ ባለሥልጣናት እንደ ገለጡት ከተለያዩ የአፍሪቃ አገሮች በመፍለስ ኒጀርን መሸጋገሪያው አድርጓት የነበረው ስደተኛ ቁጥር በከፍተኛ መጠን ለመቀነሱ ምክንያቱ የዚያች አገር መንግሥት ባለሥልጣናት በሕገ ወጥ አስተላላፊዎችና በዘረጉት የወንጀል መረብ ላይ የወሰዱት ጠንካራ እርምጃ ነው። ከስደት ተመላሾች ጉዳይ ተከታታዩ ዓለም አቀፍ ድርጅት አይኦኤም አክሎም ከየአገሩ እየፈለሰ ወደዚያ ከሚመጣውና ኒጀርን መሸጋገሪያው ካደረጋት ስደተኛ አብዛኛው ማረፊያው ከሆነችው በአጋዴስ ከተማ የሚገኙ ስድስት ቤቶች ሶስቱን የኒጀር ባለሥልጣናት መዝጋታቸውን አመልክተዋል። ጁሴፔ ሎፕሬቴ በኒጀር የአዮኤም ተልእኮ ዋና ኃላፊ ናቸው። ከተለያዩ አገሮች ፈልሰው የሚመጡት ሰዎች ህገወጥ አስተላላፊዎቻቸው ከዚያ ደርሰው በተሽከርካሪ አሳፍረው ወደ አልጄሪያና ሊቢያ እስኪወስዷቸው ድረስ በእነኚህ ቤቶች ውስጥ ቆይተው ይጠባበቃሉ። በእነኚህ መተላለፊያ መስመሮች ተሰማርተው የነበሩ በርካታ ተሽከርካሪዎች በጦር ሰራዊቱ እንዲነሱ ተደርገዋል። ሕገ ወጥ አስተላላፊዎች በቁጥጥር ስር ውለዋል። ይህም አጋዴዥን መተላለፊያ ማድረግ እንደ ቀድሞ ቀላል ያለመሆኑን የሚጠቁም መልእክት ማስተላለፍ አስችሏል። ወደ ሰሜን አፍሪቃ የሚያጓጉዟቸውን ሕገ ወጥ አስተላላፊዎች ማግኘት እንደ ቀድሞ ቀላል አለመሆኑና አዳጋች በመሆኑ በአሁኑ ወቅት አጋዴዝ የሚገቡትና ከዚያም የሚቆዩት ስደተኞች ቁጥር በጣም ጥቂት ናቸው ሲሉ ሎፔርቴ ያስረዳሉ። ባለፈው ዓመት በመጀመሪያው ስድስት ወራት በየሳምንቱ ያችን አገር አቋርጠው ወደ አልጄሪያና ሊቢያ ያቀኑ የነበሩት ሰዎች ቁጥር በአማካይ ከአምስት እስከ ሰባት ሺህ ይደርስ ነበር። አሁን ያ ቁጥር በወር ወደ አምስት ሺህ አምስት መቶ አሽቆልቁሏል። በእርግጥ አነስተኛ ቁጥር ያላቸው ስደተኞች ናቸው እየመጡ ያሉት። በኑሯቸው እጅግ ተስፋ ቆርጠውና ከአውሮፓ ደርሰን የተሻለ ሕይወት እናገኝ ይሆናል በሚል ተስፋ ሳህልን አቋርጠውና እጅግ የበረታውን የሰሐራ በረሃ ንዳር ተቋቁመው ሕይወታቸውን ለከፉ አደጋዎች አጋልጠው የሚፈልሱ አፍሪካውያን ዛሬም አሉ። በመጨረሻም ዩኔስኮ ጸረ እስራኤል አቋም ያለው ድርጅት በመሆኑ ራሴን ከአባልነት አገላለሁ ስትል ዩናይትድ ስቴትስ አስታወቀች። ዩናይትድ ስቴትስ ድርጅቱ ውስጥ ከአባልነት ይልቅ በታዛቢነት ለመቆየት እንደምትፈልግ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑረት ገልጠዋል። ውጭ ጉዳይ ሚኒስቴር እንዳረጋገጠው ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከዲሴምበር 31 ማለትም ከታህሳስ 22 ቀን ጀምሮ ነው አባልነቷ የሚቋረጠው። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በኦሮሚያ ክልል ቦረና ዞን ውስጥ በምትገኘው ሜጋ ከተማ አቅራቢያ በነዋሪዎችና በመከላከያ ኃይሎች መካከል በተፈጠረ ግጭት አራት ሰዎች መገደላቸውና 18 መቁሰላቸው ተገለጸ። በሌላ በኩል ደግሞ በኦሮሚያ ደቡብ ምዕራብ ሸዋ ዞን ውስጥ በምትገኘው ወሊሶ ከተማ ውስጥም የፖለቲካ እስረኞች እንዲፈቱና ሌሎችም ጥያቄዎችን የያዙ የከተማይቱና የአካባቢው ነዋሪዎች ሰልፍ መውጣታቸው ታውቋል። ትላንት ሻሸመኔ ከተማ ውስጥና በሌሎችም የተለያዩ የኦሮሚያ ከተሞች ውስጥ ሰልፎች ሲደረጉ በጸጥታና በፌዴራል ኃይሎች በተወሰዱ እርምጃዎች ስድስት ሰው መገደሉን የክልሉ ቃል አቀባይ አረጋግጠዋል። ሰሎሞን አባተ ተጨማሪ ይዟል። በቦረና ዞን ዛሬ ማለዳ ላይ የተፈጠረው ግጭት የተነሳው በአካባቢው ሲያልፍ የነበረን ስምንት የሚሆኑ ሳይኖትራክ የጭነት ተሽከርካሪዎችና አንድ አነስተኛ ፒክአፕ የሚገኝበት ቅፍለት ለማስቆም ነዋሪዎች ሲሞክሩ እንደነበር ከዚያው ያነጋገርናቸው እማኞችና አንድ የአካባቢው ባለሥልጣን አረጋግጠውልናል። ታሪኩ ምንድን ነው? ከእማኙ ነዋሪ አንደበት እንስማ። ዛሬ የሆነው ከጠዋቱ ጠረሳት ተኩል ሰዓት አካባቢ ነበረና የመከላከያ መኪና መሳሪያ እና ጥይትም ምግብም ሁሉም የተጫነ መጥቶ ወደ ዋጭለ እና ወደ ውረት ያለው የሶማሊያ ልዩ ኃይል ልመሰጥ ይህንን መሳሪያ እና ጥይት ጭኖ መጣም እና መኪና ምንድን ነው? ምን ጭኖ ነው የምትሄዱት? ምናምን ብሎ ህዝቡ ሲጠይቅ የልዩ ኃይል የሶማሌ ወታደር ለሚላክ መሳሪያ እና እነሱ የሚበሉት ራሽን ነው ብሎ ስ ነገሩ ህዝቡ እነማን ናቸው? እዛ ማከላከያ ሰራዊት ነው። በሌላ በኩል መንገድ ስለሌለ በዚህን የሶማሊያ ወታደር መሳሪያና ምግቡን እየሰጡ ነው ምናምን ብለው መጡ። እሺ ከዛ ምን ሆነ? ከዛ ህዝቡን እነሱ የኛ ጠላታችን ስለሆነ በዚህ መምጣታችንም አናሳልፍም ብለው ህዝቡ ሲከለከል፣ ማንን ነው ጠላታችን ነው የሚለው ሰው ልዩ ኃይል? የሶማሌ ልዩ ኃይል የእኛ ጠላት ስለሆነን በዚህ እናሳልፍም ብለው ህዝቡ ከለከለ። የእኛ ጠላት ስለሆነ ለልዩ ኃይል የኢትዮጵያ ወታደር በዚህ መሳሪያ መስጠት አይችልም ብለው ህዝቡ ሲከለከል፣ በዛው እኛ ትዕዛዝ አግኝተን ነው ማንኛውም መንገድ ላይ ቆሞ ሲከላከል እኛ ደመዘዙ ምናምን ብሎ ትዕዛዝ ስለሰጠን እንደመዘዛለን ብሎ መሳራ ተኩሱት። ከዛ አምስት ሰው ሞተው አስራ ዘጠኝ ወይም ሀያ አካባቢ ሰው ቆስሏል። እርስዎ እዛ አካባቢ ነበሩ? አይተዋል ሲፈጠር የነበረውን? ቦታው ከከተማ አንድ አስር ኪሎ ሜትር ስለሆነ በዛም ሰዓት አልነበርኩም፣ ግን ከጥቂት ደቂቃ በኋላ እዛ መጥተን የቆሰለው ሰው ወደ ሆስፒታል አመጣን። ወዴት ሆስፒታል ወሰዳችሁ? ወደ ያባለ ሆስፒታል። የሞተ ሰው አይተዋል እርሶ? ስንት አስከሬን አዩ? አራት ሰው በአይኖ አይተዋል እርሶ የአራት ሰው አስከሬን አራት ሰው አይቼዋለሁ። በምንድን ነው የተገደሉት እነዚህ ሰዎች? በጥይት በጥይት በስናይፐርና ትላልቅ መሳሪያ ነው ይዘው የሚሄዱት። መጀመሪያ ሰው ጋር ይሄ መረጃ እንዴት ደረሰ? ወደ ሶማሌ ክልል የጦር መሳሪያና ስንቅ ይጓጓዛል የሚል መረጃ ከየት መጣ? ከአንድ አራት ቀን በፊት የራሽኖቹ ምግብ ሁሉ ተጭነው መጡ። ከዛ ተከለከለ። ከዛ አሁንም ተመልሰው ዛሬ መጥተዋል። አልፏል ከዚህ በፊት ማለት ነው። በዛ በኩል አዎ፣ አንድ አራት ቀን በፊት የተፈጠረውን ሁኔታ የተገደለውን ሰውና የቆሰለውን ቁጥር የድሬ ወረዳ ጸጥታ ኃላፊ አቶ ቁሉልቱ ፋራ እንደሚከተለው አብራርተዋል። ወደ ጉዳት የሚሄድ ነገለ ቦረና የሚሄድ መንገድ አለ። ሰወዳ የትባል ቀበሌ አለ። እዛ ላይ ህዝቡ ሰምቶ መንገዱ ዘግቶ ከሶማሌዎች ጋር ጥላቻ ስላለን ያው ጥላቻው ሳንታረቅ እነሱ የሚሄድ ራሽን ሞሞ የሌለ ነገር እዚህ መኪና ውስጥ ሊኖር ይችላል፣ የሰማነው አይሄድም ብለህ መንገድ ዘጋ። ከዛ በኋላ ከሰራዊት ጋር እዚያ አጅቦ የሚሄድ ሰራዊት አለ፣ ከሱ ጋር ተጋጭ። እሺ፣ እነሱ እንሄዳለን መንገድ ክፈቱ የምል ነው፣ እነሱ አይሄድም መጀመሪያ፣ እኛ ያለን ችግር በማህላኪ ያለን ችግር ሊባስ አይገኝ በፊት ከኛ ውስጥ አልፎ ወደዛ አይሄድም የምል ነው። እሺ ይሄ ነገር እኛም አልሰናንም። ግጭት ከተፈጠረ በኋላ ክስተቱ ከተከሰተ በኋላ መሰማ ነው። እርስዎ የወረዳው የጸጥታ ጽሕፈት ቤት ኃላፊ ነዎት። በዛ አካባቢ እንደዚህ አይነት የስንቅም ይሁን የትጥቅ መተላለፍ ሲኖር አያውቁም? እንደ እርስዎ እኔ አላውቅም ነው። ራሽኑም ሆነ የትጥቁም ሆነ ሌላ ነገሩም ሊሆን ይችላል ሊሆን ይችላል ሊሆን ይችላል። ግን እዛም ያልፈ ሰምቼ አያውቅም፣ አልነገረኝም። ግን ነበረ ወይ ስንቅም ትጥቅም ወደዛ ይተላለፍ ይሸጋገር ነበረ ወይ? ከዚህ በፊት አልነበረም። ዛሬ ነው ግጭቱ ከተፈጠረ በኋላ ነው እኛን መተን እዛ ሰማሁት። ከሁለቱ መካል እሺ፣ ከሰራዊትም ከህዝብም ጋር የሰማ ነው። ግጭቱ ከተፈጠረ በኋላ ክስተቱ ከተከሰተ በኋላ ነው ሰማ ነው እ ከዛ በፊትም አልፈግም። ግን ለማን ነው ይሄ ስንቅም ምንም ትጥቅም ይሁን ይጓዝ የነበረው? እኛ እናቅም። ታሽጎን አለው እዛ በሰራት አትነኑ ታሽጎን አለው እዛ ውስጥ ይሄ ሊሆን ትጥቅ ይሁን ስንት ይሁን ምን እንደሆነ አናውቅም። አሁንም ሚዳ ነው አለው እሱም ከሱ ጠበቃ እያደረገ አሉ። አሁንም አያውቁም ምን እንደሆነ የተጫነው። አሁኑም እዚህ ነው አለው። እዛ ችግሩ የተፈጠረበት ቦታ ነው አለው። እነሱም አለ እኛም ይህም በባክተገኝቶ እዛ ነው አለው። እሺ፣ እስኪ አቶ ኩሉልቱ የዛሬው ሁኔታ፣ ግጭቱ ተፈጠረና ከዛ ምን ሆነ? ግጭቱ አሁን እያጣራ ነው ያለው። ከበኋላ እኛ ከዚህ ስንመጣው ግጭቱ እንደተፈጠረ ሰንትን ስንመጣ የምናስታደድ መጀመሪያ ያደረግነው የሞቴው ሬሳ ማንሳት ነው፣ ቁስለኛውን ወደ ሆስፒታል ማድረስ ነው። እሺ ስሙ እንዲረጋጋ ማድረግ ነው፣ እኛ ያደረግነው ነው። እንደዛ ነው። አሁኑ ግጭቱ እንደፈጠረ በመነሻት ምንድን ነው የመከላከል ችግር ነው የህዝብ ችግር ነው የሚለው አሁን እያታሪያ ነው። ከፈላ አካል ጋር አሁን ውይይት ላይ ነው አለን። ስንት ሰው ሞተ? ስንት ሰው ቆሰለ? አስራ ስምንት ቆሰለ፣ አራት ሰው ሞተ። አስራ ስምንት ቆሰለ፣ አራት ሰው ሞቷል። አዎ። እርስዎ አይተዋል እንደዚህ የቆሰሉትንም የሞቱትንም አይተዋቸዋል? ባይኖ እኔ ነው እኮ አነሳቸው አራቱም ቁስለኛንም ያኛውንም ነ ነሰውች። ከዛ አቶ ኩሉልቱ ሰው ያን ጊዜ መሳሪያም ይሁን ሌላ ጉዳት ላይ የሚጥል ነገር የታጠቀ የያዘ ሰው ነበረ ከሰው ከህዝቡ መካከል? ባዶ እጅ ነው፣ ባዶ እጅ ነው አሉ ለቃሪያም ቀርቶም ድምዳውም የለም። ምንም በማቲስ ላይ ጉዳት የደረሰን ነገር የለ። ምንም ካልያዘ ሰው ለምንድን ነው ተኩስ የከፈቱበት? ሰው ላይ እየት ላይ ነው እያጣራ ነው። ከበላይ አካሉም የሁለት ሚኒስትሮች አሉ፣ የዞን አስተዳደሮች አሉ፣ እኛ የወረዳዎች ማዋቀሮች አሉ። ከህዝቡ ጋር አሁን እየተወያየ ነው። ችግር እንዴት ፈጠረ? ማን ጋር ማን ላይ ነው? እንዴት ይሄን ሀይል ሰሞ ይሄን ሀይል ሰቆች ተለይ በሚል አሁን እየተወያየ ነው የጸጥታ ኃላፊውን እያነጋገርኩ በነበረ ጊዜ ሁለት ሚኒስትር ደኤታዎች የሚገኙበት የዞን አስተዳደርና ሌሎችም ባለስልጣናት ያሉበት ቡድን ውይይት እያደረጉ እንደሆነ አቶ ቁሉልቱ ገልጸውልኛል። ይህ በእንዲህ እንዳለ በደቡብ ምዕራብ ሸዋ ዞን ወሊሶ ከተማ ውስጥም ብዙ ሰው የተገኘበት ሰልፍ መካሄዱን አንድ የዚያው የወሊሶ ከተማ ነዋሪ ነግረውኛል። ኖርማል ጥሪ አልተደረገም፣ ቢሆንም ህዝቡ ውስጥ ያለውን ቁጭት ለማሳየት የመጀመሪያ ያው የፖለቲካ እስረኞቻችን ይውጡ ነው። እነ በቀለ ገርባ እነ ዶክተር መረራ ጉዲና፣ እነ ደጅኔ ጣፋ፣ ኦልባና ሌልሳ ይፈቱ ነው። ሁለተኛ ደግሞ የኦሮሞ ህዝብ ሀብቱን ንብረቱን ራሱን በራሱ ያስተዳድር ነው እና ወያኔ ከላያችን ላይ ይውረድ፣ ዳውን ዳውን ወያኔ የሚሉ መፈክሮች ደጋግሞ ሲሰማ ነበር። ይሄንን ሰልፍ ያዘጋጀው አካል ወይም የጠራ አካል ነበረ አልነበረም። አለመኖሩንም ደግሞ የሚያሳዩ ምልክቶች ነበሩ። ምንድን ናቸው? ለምሳሌ ከዚህ በፊት ብዙ ሰላማዊ ሰልፎች ሲደረጉ ነበር። እዚያ ላይ ህዝብና ፖሊስ ይሄን አል ሽኩቻ አልነበራቸው። ዛሬ ግን ቄሮዎች በሰላም ወጥቶ መግባት ቢፈልጉም ግን በመሀል ወደ ፖሊሶች ድንጋይ እየወረወሩ የሚመጡ መኪናዎችን ለማስቆም የሚሞክሩ አካላቶች ነበሩ። ያ ደግሞ በኦሮሚያ ፖሊስ እና በቄሮ የማያዳግም እርምጃ ስለተወሰደባቸው በመሀል ይታይ ነበር። ምንድን ነው የማያዳግም እርምጃ ማለት? በመሀል እንደሚያደርጉት ሰዎችን ህዝቡ ለይቶ ነበር የሚያውቃቸው እስከ መያዝ ድረስ ነበር። ከዛ ይዞ እስከ ሌላ ቦታ መውሰድ ወይ እነሱን እንዳይወረውሩ የማድረግ ነበር። ብዙ ቪዲዮ ነው ያለው እስፔሻሊ ፖሊሶች በድንጋይ ሲመቱ ፖሊሶቹም ደግሞ ወደ እነዛች ሲወረውሩ ነበርና ይህን የሚያደረጉ ሰዎች ጥቂቶች ነበሩ። እነማን ናቸው ብላችሁ ነው ምታስቡት? አንደኛ የሚገርም አብዛኛውን ፊታቸውን አናውቅም። ብናውቃቸውም እዚህ ከተማ ውስጥ በደህንነት የሚሰሩ ብዙ ሰዎች አሉ። ግጭት ለመፍጠር የሞከሩ ፖሊስ ላይ ድንጋይ ሲወረውሩ ፖሊስ አስለቃሽ ጋዝ ወርውረዋል ብለዋል እኚሁ የወሊሶ ከተማ ነዋሪ። የከፋ ጉዳት የደረሰበት ሰው ግን አለመሆኑን አክለው ገልጸውልኛል። ይህ በእንዲህ እንዳለ ትናንት ሻሸመኔና ቦኬ ውስጥ የተገደለው ሰው ስድስት መሆኑን የኦሮሚያ የመንግስት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ዛሬ ለባልደረባዬ ጃለኔ ገመዳ ገልጸዋል። ሻሸመኔ ውስጥ በመከላከያ ኃይል አባላት በሰልፍ ያልፉ የነበሩ ሶስት ሰዎች በወታደሮቹ የተገደሉት ከመካከላቸው ጥበቃ ላይ የነበረን ወታደር በመተናኮላቸው ነው ብለዋል አቶ አዲሱ። ኦሮሚያ ውስጥ ሰሞኑን እየታዩ ያሉ ሁኔታዎችን አስመልክቶ አቶ አዲሱ እንዲህ ብለዋል። ከጃለኔ ጋር ባደረጉት ቃለ ምልልስ አያኔ ይሬቻ መልካወን አዳ አዳቲ ከበጀማቱ ቱሬ ኢረትስ አያኒኩን ነጋዻን አነከን ጥሙረምኔ አመሞ በተለያዩ አካባቢዎች ሲከበር በነበረው የኤሬቻ በዓል ላይ በዓሉ በሰላም እንዳይጠናቀቅ ለማድረግ አሁን ደግሞ የኦሮሚያ የተሃድሶ አመራር እየወሰደ ያለው እርምጃ ትክክል ስለሆነ ሰልፍ ወጥተን ድጋፋችንን እንግለጽ ብለው ወጣቶቻችንን እያነሳሱ በየቦታው የሚጠሯቸው ሰልፎችም የሰው ሕይወት የሚጠፋበት ደም የሚፈስበት በማድረግ የተጀመረው ለውጥ እንዲቀጥል ሳይሆን የጥርጣሬ፣ የለቅሶ ያሉ ባልታና የረብሻ ቦታ እንዲሆን እንዲሁም መተማመን እንዲጠፋ በማድረግ ክልሉን ለማዳከም እየተደረገ ያለ ጥረት በመሆኑ እናምናለን ብለዋል አቶ አዲሱ አረጋ። አቶ አዲሱ በሌላ በኩል ሰሞኑን በኦሮሚያ ውስጥ ባሉት ሁኔታዎች ግድያም የፈጸሙ ያቆሰሉም፣ ሆነ ሌላ ጉዳት ያደረሱ የመንግስት ባለስልጣናት ሁሉ ይጠየቃሉ ብለዋል። እንዲህ ብለዋል ተወና ጀለወል ኒሉ ገባሰን መንቀቡኒ ድዋቲ ነማቲፍ መዳው ነማቲፍ ነሞኒ ባለኝ ዘገባ ብለዋል አቶ አዲሱ አረጋ። ግድያ የፈጸሙት ወይም ጉዳት ያደረሱት በቁጥጥር ስር ውለዋል። ለሰዎች መሞትና መቁሰል፣ ለአካል መጉደል ምክንያት የሆኑ ወይም በዚያ ውስጥ የተሳተፈ ማንም ቢሆን ከሕግ ማምለጥ አይችልም ብለዋል። በሌላ በኩልም ብለዋል አቶ አዲሱ በሁለቱ ከተሞች ማለትም በሻሸመኔና በቦኬን ማለታቸው ነው። ሰልፍ ብለው ረብሻ የሚያነሳሱ ድንጋይ እያስወረወሩ የመንግስት ተቋማትን ማሳነስና ስም ማጥፋት ትክክል አይደለም። ስለዚህን የፈጸሙ በተመሳሳይ ሁኔታ ቁጥጥር የዋሉበት በቁጥጥር ስር የዋሉበት ሁኔታም አለ ብለዋል። ይህ በእንዲህ እንዳለ የኦሮሚያው ገዢ ፓርቲ የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ዛሬ በሰጠው መግለጫ በክልሉ የተለያዩ ከተሞች ውስጥ በተካሄዱት ሰልፎች በጠፋው የሰው ህይወትና በደረሰው የአካል ጉዳት ሐዘን እንደተሰማው አስታውቋል። በምክትል ርዕሰ መስተዳድር ማዕረግ የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አብይ አህመድ በተከሰተው ሁኔታ የክልሉ መንግስትና መሪው ፓርቲ ኦህዴድ የተሰማቸውን ከፍተኛ ሐዘን ገልጸዋል። በሻሸመኔና በምዕራብ ሐረርጌ ዞን ጉዳት ያደረሱ አካላት በቁጥጥር ሥር መዋላቸውንም ዶክተር አብይ ለመንግሥት መገናኛ ብዙሃን አክለው አመልክተዋል። ሰለሞን፣ አባተ እናመሰግናለሁ ለሪፖርቱ። በሌላ በኩል በእነዚህ ሁለት ቀናት በኦሮሚያ የተለያዩ አካባቢዎች የተካሄዱ ሰላማዊ ሰልፎች መነሻ ከሶማሌ ክልል የተፈናቀሉ ወገኖች ቢሆንም ካለፈው ዓመት የቀጠሉ ብሶቶችም ተንጸባርቀዋል ይላሉ አንዳንድ ተሳታፊዎች። ኢህአዴግ በወታደራዊ ኃይል የረገበን ውጥረት እንደ ቋሚና ዘላቂ ሰላም ቆጥሯል ያለፈውን ዓመት ሁኔታም እረስቷል፣ ሲሉ የተቹት ደግሞ አንድ የተቃዋሚ መሪ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። ትናንት የተቀሰቀሰው ተቃውሞና የተካሄደው ሰላማዊ ሰልፍ ዛሬም ከቀጠለባቸው የኦሮሚያ ክልል ከተሞች አንዷ ሻሸመኔ ናት። የዛሬውን ሁኔታ የገለጹልኝ የከተማዋ ነዋሪ የሆኑ የዓይን እማኝ በዚያ የነበሩ መፈክሮችን የተቃውሞ ድምፆችንም በስልክ አሰምተውኛል። እርሳቸው እንዳሉት በርካታ የከተማዋ ነዋሪዎች ዛሬ የወጡት ትናንት የሞቱ ሰዎችን ለመቅበር ነው። ቁጥራቸው ከፍተኛና ከትናንቱ የበለጠ እንደነበርም አብራርተዋል። ከከተማ ነው ህዝቡ ተነስተው የሄደው በጣም ጥምቀት ነው የሚመስለው። ይገርምሃል፣ ማለት ግጥምጥሞሹ ሁሉም እጁን ያጣመረ ነው። ከፍተኛ የሆነ የመኪና ቁጥሮች አሉ። በከፍተኛ ሁኔታ ነው የቀብር ስነ ስርአታቸው የተከበረው። እስላም ክርስቲያን የሚባል የለም። ያው ሁሉም ስለሚያውቃቸው ሟቾቹም የሚታወቁ ናቸው። ህዝቡ ሁሉ በነጭ ስርአታቸው ያለ። እስቲ ልጠይቅዎት፣ እርስዎ ባለፈው አመት የነበረውንም የተቃውሞ እንቅስቃሴ ያስታውሳሉ ይመስለኛል። የአሁኑ እንዴት? በዚህ ሰዓት ትናንትና ነው እንግዲህ፣ አራት ሰዓት አካባቢ ነው ተጀመረ ያሉኝ። ምንድን ነው ምክንያቱ በዚህ ሰዓት እንዲቀሰቀስ ያደረገው? በጣም የሚገርም ሁኔታ ነው። ድንገተኛ ነው የሆነውም። ከመቼውም ጊዜ በላይ የተለየ ነው። ይሄ ያው ጥያቄያቸው የአብዛኞቹ በሶማሊያ ክልል የኦሮሞ ህዝብ ላይ ከፍተኛ የሆነ በደል ደርሷል። እዚህም ሻሸመኔ አካባቢ በስናቁ ለመጡት ልመና ይካሄድ ነበረ የድጋፍ የገንዘብ ና የተለያዩ ነገሮች። በተለየ ዛሬው ላይ አንድ ሁለት መልዕክት ተላልፈዋል። ዶክተር መራራ ጉዲና ይለቀቁልን፣ በጋዜጠኛው የኦሮሞ ተወላጆች በሚል የተያዘውም አሉ እነሱ ይለቀቁልን የሚል ነው። ኢህአዴግ በቃህን፣ በቃህን ኢህአዴግ ለቃህን በሚል መላው ከተማ በአንድነት ነው። በጣም የሚገርም ሁኔታ ነው ማለት እኛም ራሱ ለድርጅት ማለት ሰብተናል ካለው ሁኔታ አኳያ ድንገት ነው ድቡዳ የሆነው ይገርምሃል። እስካሁን ድርጅቶች ተዘግተዋል። ባንኮች ተዘግተዋል። መላው እንቅስቃሴ ቆሟል ና እጅግ በጣም የሚገርም ሁኔታ ነው። በተለይ የዛሬው እና ትላንቱ ያስፈራል። የአሁኑ የተቃውሞ እንቅስቃሴ መነሻ ከኢትዮጵያ ሶማሌ ክልል ጋር በተፈጠረው የድንበር ግጭት የተፈናቀሉ ሰዎች ጉዳይ ቢሆንም ባለፈው ዓመት የተንጸባረቁ ብሶቶችም በድጋሚ መታየታቸውን የከተማዋ ነዋሪ ተናግረዋል። ሁለት አቅጣጫ ይዟል። አሁን አንደኛው በተለይ በትናንቱ በነበረው በሶማሊያ ክልል መንግስት ዝም ብለዋል፣ የኦሮሞ ህዝብ ላይ ግፍና ጫና ተደርጓል ነው እና፣ የባለፈውም ብሶት እንዳለ ሆኖ ይበልጥ ደግሞ ይሄ አሁን የሰሞኑን እንትን ህዝቡን ይበልጥ አስቆጥቶታል። ህዝብ ነው የወጣው እና በነገራችን ላይ የኦሮሞ ህዝብ ብቻ አይደለም፣ ሌላውም ብሄር በዛሬው ላይ ተቀላቅሏቸዋል። እጅግ በጣም የሚገርም ነው። ማለት ያው መልእክታቸውን የሚያስፈልጉትን ቅድምም እንደሰማው አስተላልፈዋል በሚገርም ሁኔታ ማለት ነው። የ2010 ዓመተ ምሕረትን የመንግስት አቅጣጫ ለሁለቱ ምክር ቤቶች የመክፈቻ ስብሰባ ባደረጉት ንግግር የዘረዘሩት ፕሬዚዳንት ዶክተር ሙላቱ ተሾመ ባለፈው ዓመት ተከስቶ የነበረውን አለመረጋጋትም አንስተዋል። ከዚህ አንጻር በአስቸኳይ ጊዜ አዋጁ ወቅት ከህዝቡ ጋር መጠነ ሰፊ ውይይቶች መደረጋቸውን ጠቅሰዋል። በተደረሰው መግባባት መሰረትም የአገሪቱ ሰላምና ጸጥታ ወደ ተረጋጋ ሁኔታ መመለሱን ተናግረዋል። በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የተፈጠረውን ግጭት ለመፍታትም ስራዎች እየተ ሰሩ መሆኑን ገልጸዋል። አንዳንድ ተቃዋሚዎች ግን ፕሬዝዳንቱም ሆነ መንግስት አንገብጋቢ ለሆነው ጉዳይ በቂ ትኩረት አልሰጡም ይላሉ። በህዝቡ ተነስተው የነበሩ ጥያቄዎችንና ወቅታዊውን የአዋሳኝ ወረዳዎች ግጭት የጠቀሱት የተቃዋሚ መሪና መድሎት የተሰኘው መጽሐፍ ደራሲ አቶ ልደቱ አያሌው ከእነዚህ አንዱ ናቸው። ኢህአዴግ የአስቸኳይ ጊዜ አዋጅ እስከማወጅ ያደረሰውን ሁኔታ ረስቷል፣ ሲሉን ያስረዱት በኦሮሚያና በአማራ ክልል ከፍተኛ የሆነ የፖለቲካ ቀውስ ተፈጥሮ መንግስት አስቸኳይ ጊዜ አዋጅ ካወጀ በኋላ ፓርላማው የዛሬ ዓመት ሲከፈት ፕሬዚደንቱ ያደረጉትን ንግግር የምታስታውስ ይመስለኛል። ይሄ ችግር ከባድ ችግር ነው። ስለዚህ ይህን ችግር ለመፍታት ህገ መንግስታዊ ማሻሻያ እስከመውሰድ ድረስ የደረሰ እርምጃ እንወስዳለን ብለው ነበር ቃል የገቡት። ግን ችግሩን በፖለቲካ ሳይሆን በወታደራዊ መፍትሄ ከተቆጣጠሩት በኋላ አሁን ያ ሁኔታ ተረስቶ ዘንድሮ የሰላሙ ጉዳይ እንደ ትልቅ ጉዳይም ያልተቆጠረበት ሁኔታ ነው ያየ ነው። ስለዚህ ስርአቱ ውጥረት ውስጥ ገብቶ ችግር ውስጥ ገብቶ በነበረበት ሰዓት ህገ መንግስታዊ ማሻሻያም እንደሚያስፈልግ የተቀበሉበት ሁኔታ ነበረ። ነገር ግን አሁን በአስቸኳይ ጊዜ አዋጁ ምክንያት በወታደራዊ ኃይል የረገበውን ውጥረት እንደ ቋሚና ዘላቂ ሰላም በመቁጠር ያን ነገር የረሱበት ሁኔታ ነው ያለው። እናም ኢህአዴግ ለመፍትሄው መስራትና አንገብጋቢ በሆነው የሰላም ጉዳይ ላይ ይበልጥ ማተኮር እንዳለበት ነው አቶ ልደቱ ያብራሩት። ባለፈው ዓመት ይህን በተግባር አይተነዋል። ይቺ ኢትዮጵያ የምትባል ሀገር ኦልሞስት ወደ መፍረስ ደርሳ ነበረ። ለዛም ነው ለመጀመሪያ ጊዜ አስቸኳይ ጊዜ አዋጅ ታውጆ ለአንድ አመት በአስቸኳይ ጊዜ አዋጅ ውስጥ የተዳደረችው። ይሄ ቀላል ነገር አይደለም። ስለዚህ የማስታወስ ችሎታችን በጣም ዝቅተኛ ሆኖ ካልሆነ በስተቀር ያን አደጋ መርሳት የለብንም። ይሁኑ የዘንድሮው የፕሬዚደንቱ የፓርላማ መክፈቻ ንግግር ያን የረሳ ሆኖ ነው ያየሁት። በጣም የደነገጥኩት ለዛ ነው። በእኔ እምነት ኢትዮጵያ ውስጥ አሁን ዋናው ቀዳሚ ትኩረት ማግኘት ያለበት የሰላም ጉዳይ ነበር። የብሔር ብሔረሰብ ጥያቄን ብለው የአንድነት ጥያቄን ብለው ከድነት የመውጣት የኢኮኖሚ ጥያቄን ብለው መሰረቱ ሰላም ነው። ሰላም በሌለበት ሁኔታ እነዚህን ነገሮች ሁሉ መተግባር አንችልም። ስለዚህ ለእኔ ኢትዮጵያ ውስጥ አሁን ያሉት መሰረታዊ ጥያቄዎች ሶስት ናቸው ልል የመጀመሪያው ሰላም ነው። ሁለተኛው ወይም የሚቀጥለው ሰላም ነው። ሶስተኛውም ሰላም ነው። ሰላምን ተከትለው ነው ሌሎቹ በዘላቂነት የሚቆሙበት መሰረት የሚያገኙት። ሰላም በተረሳበት ሁኔታ ላይ ችግሮቻችንን መፍታት ምንችል አይመስለኝ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የመላው ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በኦሮሚያና በሶማሌ ክልሎች መካከል የተፈጠረውን ግጭት እንዲያጣራ የላኩት ኮሚቴ ዘገባውን አቅርቧል። ኮሚቴው በዘገባው አያሌ የኦሮሞ ተወላጆች እንደተገደሉና በመቶዎች የሚቆጠሩ ደግሞ ዛሬም አድራሻቸው እንደማይታወቅ አመልክቷል። ፓርቲዎቹ ለዜጎች ወቅታዊና በቂ ጥበቃ አላደረገም ሲሉም መንግስትን ይወቅሳሉ። መለስካቸው አማ ዝርዝሩን ልኳል። ሁለቱ ተቃዋሚ ፓርቲዎች ዛሬ በጠሩት ጋዜጣዊ ጉባኤ ላይ በኦሮሚያና በሶማሌ ክልሎች መካከል የተፈጠረውን ግጭት እንዲያጠራ የሰየሙት ኮሚቴ ያቀረበውን ዘገባ በጋዜጣዊ መግለጫ መልክ አሳውቀዋል። የኮሚቴውን ግኝት መሠረት አድርጓል የተባለው የፓርቲዎቹ የጽሑፍ መግለጫ እንደሚያትተው ግጭቱ ቀደም ብሎ እንደተቀሰቀሰ ያስገነዝባል። ሁኔታው ይበልጥ የተባባሰው ግን መስከረም ሁለት ቀን 2010 ዓመተ ምህረት ምስራቅ ሐረርጌ አወዳይ በተባለችው ከተማ አንድ የሶማሌ ተወላጅ ባለ ሀብት በመገደሉ እና ይህን ተከትሎ ደግሞ በሶማሌ ክልል ውስጥ በኦሮሞ ተወላጆች ላይ ቤታቸውን የማቃጠል፣ ንብረታቸውን የመዝረፍና ግድያም የተፈጸመባቸው በመሆኑ እንደነበረ ያስታውሳል። የጽሑፉን መግለጫ በንባብ ያሰሙት የመያድ ዋና ጸሐፊ አቶ አዳነ ጥላሁን የኮሚቴውን ግኝቶች ዘርዝረዋል። መስከረም ሁለት ከጠዋቱ አንድ ሰዓት አካባቢ ጅጅጋ ከተማ ከሼክ ኑር ሁሴን ሀረር ኬላ አዲሱ ታይዋን ተብሎ በሚታወቀው ቦታ በግምት ከመቶ ሰባ በላይ የሚሆኑ የኦሮሞ ተወላጆች በረጅም ሎቤድ መኪና ተጭነው ቶጋ ወደሚባል ቦታ ከተወሰዱ በኋላ እስካሁን የት እንደደረሱ አለመታወቁ። በዕለቱ በነበረው ብጥብጥ በርካታ ሰዎች የተገደሉ ሲሆን በተለይም እጅግ አሳዛኝ የሆነው በግምት 17 ዓመት እድሜ ያላት አንዲት የኦሮሞ ተወላጅ ቀበሌ 04 ላይ በድንጋይ ተወግራ በአሰቃቂ ሁኔታ ስትገደል የተመለከቱ ግለሰቦች መናገራቸውን በሁለቱ ክልሎች መካከል ይህን ያህል የሰው ሕይወት ሲጠፋና ንብረት ሲወድም የፌዴራል መንግስት በቂ እርምጃ እንዳልወሰደም መግለጫው ይናገራል። አቶ አዳነ ጥላሁን የአንድ ሀገር መንግስት የዜጎችን መብትና ሰላማዊ የሆነ የተረጋጋ ኑሮ የማስጠበቅ ግዴታ ያለበት ቢሆንም በሁለቱ አጎራባች ክልሎች መካከል ቅራኔው ሰፍቶ ወደ ግጭት ሲያመራ የሰው ህይወት ሲጠፋን ንብረት ሲወድም ብሎም ነዋሪዎች ከየመኖሪያ ቀያቸው ሲፈናቀሉ የወሰደው አፋጣኝ የማስማማት እርምጃ ካለመኖሩም በላይ ወገኖቻችን ሲደበደቡ ከቤት ንብረታቸው ሲፈናቀሉም ሆነ ሲገደሉ የሀገር ጸጥታን ያስጠብቃል ተብሎ የሚታመነው የሀገሪቱ መከላከያ ኃይል ጣልቃ ገብቶ ጸጥታውን የማረጋጋት ስራ ለመስራቱንም በርካታ ታዛቢዎች በቁጭት ተናግረዋል። መግለጫው እንደሚለው በአሁኑ ወቅት ከቤት ንብረታቸው ተፈናቅለው ባሕረሪ ክልል አማር ሬሳ መጠለያ ጣቢያ የተጠለሉ ከ3500 በላይ ዜጎች በቂ ምግብና ልብስ እንዲሁም የምኝታ ፍራሽ የላቸውም፣ በደረቅ ወለል መጋዘን ውስጥ ይገኛሉ። በምግብና በንጹሕ ውሃ እጥረት ምክንያትም ሕፃናት ለተቅማጥ በሽታ መዳረጋቸውን የልዑካኑ ዘገባ አረጋግጠዋል። ፓርቲዎቹ በዚሁ መነሻ መንግሥትን ከመክሰሳቸውን በተጨማሪ ጥሪ አቅርበዋል። አቶ አዳነ ጥላሁን። መንግስት፣ እያስተዳደረ ያለውን ህዝብ ሰላምና ደህንነት የማስጠበቅ ኃላፊነት እያለበት ይህ ባለመፈፀሙ በኦሮሞ ወገኖቻችን ላይ ለደረሰው የሰብአዊ ውድመት ተጠያቂ በመሆኑ ስህተቱን በግልጽ አምኖ ጉዳት የደረሰባቸውን ወገኖች በይፋ ይቅርታ እንድጠይቅ አጥብቀን እንጠይቃለን። መንግስት ለሞቱ ቤተሰቦች የሞራል ካሳ በመክፈልና ቤት ንብረታቸው ለወደመባቸውም ወገኖች በአፋጣኝ ማቋቋሚያ ሰጥቶ የተረጋጋ ኑሮ ይኖሩ ዘንድ አፋጣኝ እርምጃ እንዲወስድ አሁን በድጋሜ እንጠይቃለን። የተሰጠውን መግለጫ አስመልክቶ በአብዛኛው የተገለጸው በኦሮሞ ዜጎች ላይ የደረሰውን በደልና ግፍ መሆኑን አስታውሶ በሶማሌ ዜጎች በኩል የተፈጸመ ባለመኖሩ ነው ኮሚቴው በዘገባው ያልጠቀሰው ለሚለው የጋዜጠኛ ጥያቄ የኮሚቴው መሪ እና የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ አስናቀ ሸንገማ ምላሽ ሰጥተዋል። እኛ መጀመሪያ ይሄን ነው ኦሮሚያ ክልል ውስጥ የተፈጠረውን ነገር ለማየት ነው። ሶማሊያ ክልል የመግባት እድሉም ስላልነበረን እንጂ ሶማሊያ ችግር አልደረሰም ወይም የሶማሌያ ተወላጅ አልሞተም የሚል የሪፖርታችን ድምዳሜ መነሻም አይደለም። ባይናችን ያየነውን የተፈናቀሉ ወገኖች ባሉበት ካምፕ ላይ ያደረግነውን ኢንተርቪው መሰረት አድርገን ያቀረነው ሪፖርት እንጂ የሶማሊያንም ተጎጂዎችን ምን ደረጃ ላይ ናቸው፣ የት መጠለያ ያሉት የሚለውን ነገር ስለማያካትት እኛ ምስራቅ ሐረርጌ ወይም ሐረሪ ክልል ተብሎ የሚጠራው አካባቢ ያለውን ሂደት ነው አጣርተን የመጣ ነው። በሁለቱም ፓርቲዎች ሶማሊያ አልተጎዳም፣ ኦሮሞ ብቻ ተጎድተዋል የሚል ኢምፕሊኬሽን የለንም። በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች አካባቢ በተፈጠረው ግጭት ዙሪያ መንግስት መንስኤውን እየመረመረ እንደሆነ ተፈጸመ በሚባለው በደልም አጥፊዎች ናቸው ብሎ የጠረጥራቸውን በቁጥጥር ስር እያዋለና ምርመራ እያደረገ መሆኑን በተለያዩ ባለሥልጣናት አንደበት ይናገራል። ግጭቱ አሁንም ሙሉ በሙሉ እንዳልቆመ የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ መግለጻቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የአማራና የቅማንት ሕዝቦች ተቀላቅለው በሚኖሩባቸው ስምንት ቀበሌዎች በተካሄደው ውሳኔ ሕዝብ ሰባቱ በነባሩ አስተዳደር መቀጠል እንደሚፈልጉ በድምፃቸው ያረጋገጡበትን ውጤት የፌዴሬሽን ምክር ቤት አጸደቀ። የፌዴሬሽን ምክር ቤት ውሳኔውን ያሳለፈው የውሳኔ ሕዝቡን አስመልክቶ ከብሔራዊ ምርጫ ቦርድ በቀረበለት ሪፖርት ላይ ከተወያየ በኋላ ነው። በቀረበው ሪፖርት መሰረት ምርጫ ከተካሄደባቸው ስምንት ቀበሌዎች መካከል በጭልጋ ወረዳ ኳበር ሎሚዬ የተባለች ቀበሌ በቅማንታ አስተዳደር ስር የተካለለች ሲሆን ቀሪዎቹ ሰባት ቀበሌዎች በነባረው አስተዳደር እንዲካለሉ የምርጫ ውጤት አሳይቷል። የምርጫን ውጤት አስመልክቶ ሶሎሞን ክፍሌ ሁለት የተለያየ አስተያየት ያላቸውን ወገኖች አነጋግሯል። ዛሬ ብሔራዊ የምርጫ ቦርድ ለኢትዮጵያ ፌዴሬሽን ምክር ቤት ያቀረበውን ሪፖርት እንዴት አገኙት ስል በቅድሚያ ጥያቄ ያቀረብኩት እዚህ በዩናይትድ ስቴትስ ሎስ አንጀለስ ካሊፎርኒያ ነዋሪ ለሆኑት ለአቶ አቡኑ ብሩ ነው። በጎንደር ኅብረት ለኢትዮጵያ አንድነት በተባለው ድርጅት ውስጥ የአመራር አባል መሆናቸውን ገልጸውልኛል። ቀድሞውኑ አንድን ሕዝብ ከሁለት ለመክፈል ምርጫ አያስፈልግም ስንል ተቃውመን ነበር። ውጤቱ የምንፈልገውን ቢያንጸባርቅም ሂደቱ ግን ትክክል አልነበረም ብለዋል አቶ አቡኑ ብሩ ያብራሩታል። ሪፖርቱ ያው የሕዝብ ውሳኔውን እዚህ የወሰነውን ውሳኔ አቅርቧል። ጥሩ ነው። ሕዝቡ አብሮ መኖርን ይፈልጋል። አብሮ መኖርን እንፈልጋለን ብሎ በሰጠው ድምጽ መሰረት እንግዲህ ምርጫ ኮሚሽን ያን እንትን አቅርቧል። ያን ሊቀይረው የሚችለው ሁኔታ የለም። ከመጀመሪያውም እኛ ጎንደር ሕብረት ምርጫ የሚባል ነገር በአንድ ሕዝብ መካከል አንድን ህዝብ ከሁለት ለመክፈል ምርጫ አያስፈልግም ብለን የተቃወምነ ክፍሎች ስለሆነ ምርጫው ውጤት በዚህ መንገድ በጥሩ መንገድ እኛ በምንፈልገው መንገድ ቢሄድም የተደረገው ድርጊት ግን ትክክል አልነበረም። በሪፖርቱ መሰረት ምክር ቤቱ በጭልጋ ወረዳ የኳበር ሎምዬ ቀበሌ ነዋሪዎች የሰጡትን ድምፅ መሰረት በማድረግ በቅማንት የራስ አስተዳደር ስር እንድትሆንና ቀሪዎቹ ሰባት ቀበሌዎች በነበሩበት እንዲቀጥሉ የቀረበውን የምርጫ ውጤት በሙሉ ድምፅ አጽድቋል ተብሏል። እና አሁን ቀሪዎቹ ሰባቱ የአማራና የቅማንት ህዝቦች ወደ ነባር አስተዳደር ሲጠቃልሉ ብቻዋን የምትቀረው ቀበሌ እጣ ፈንታ ምን የሚሆን ይመስሎታል የሚል ጥያቄም ለአቶ አቡኑ ብሩ አቅርቤያለሁ። እንግዲህ መንግስት እንዴት እንደሚያደርጋት እሷን በጣም የሚቸግር ነገር ነው። እሷን ብቻዋን ራሷን አስይዞ ሊያስኬድ አይችልም። እንደገና ደግሞ እነዚህ በሙሉ በአካባቢው ያሉት አብረን ወደ ድሮ ነው የምንኖር ሲሉ፣ እሷ ለብቻዋ ተከልላ ደሴት ሆና ምን ሊያደርጓት እንደሚችሉ እንግዲህ ለወደፊቱ የምናየው ነው የሚሆነው። ለአሁኑ ግን አንድን ህዝብ እንደዚህ አድርጎ በተሳሳተ መንገድ ወደዚህ አቅጣጫ መውሰድ በጣም የሚያሳዝን ነው። ይሄ ህዝብም አሁን የሎሚዬ ኮበር ህዝብ እንደገና ምርጫ ይደረግ ብሎ መጠየቅ አለበት ብዬ አስባለሁ። ምርጫ ከተባለ ወይም ደግሞ የተደረገውን ምርጫ በድምጻቸው ወስናቸው ብሎ ስለሚከራከራቸው እንደገና ወይም ወደ ምርጫ በትክክል ሂዶ ወደ ህዝቡ ወደ ወገናቸው መመለስ ያለባቸው ይመስለኛል። ወደ ኑሯቸው ወደ አንድ ላይ እንጂ እንዴት አይነት አስተዳደር በሎሚ የኮዋበር ብቻ ሊመሰረት እንደሚችል አስቸጋሪ ሁኔታ ነው የሚሆነው። በጎንደር ህብረት ለኢትዮጵያ አንድነት ድርጅት የአመራር አባል አቶ አቡኑ ብሩን አመሰግናለሁ። ወደ ሁለተኛው አስተያየት ሰጪ ልለፍ። እርሳቸውም እዚሁ በዩናይትድ ስቴትስ ሲያትል ዋሽንግተን ነዋሪ ናቸው። የሚሰጡት አስተያየት በግል እንጂ የሚወክሉት ድርጅት እንደሌለ ነግረውኛል። በቅማንትነቴ የምወክለው የቅማንትን ዲሞክራሲያዊ ጥያቄ አንስቶ የሚንቀሳቀሰውን የቅማንት ሕዝብ ነው ብለዋል። አቶ ጥጋቡ ክብረት ተቀባ የረፈረንደሙን ውጤት እንዴት አገኙት? እኔ ውጤቱን እንደ እኔ ከጠበቅኩት በላይ ሆኖ ነው ያገኘውት። ባለፈው ያው በስምንት ቀበሌዎች ላይ ምርጫ ቦርዱ ድምፅ ለማሰጠት ሲወስን በአፈጻጸሙ ላይ ችግር የገጠመው መሆኑን በቅሬታ ቀርቦለታል። እነዚህ ችግር የገጠሙት ደግሞ ያፈጠጡ አይን ያወጡ የባዕድን የድርጅት ስትራክቸር እስከ ቀበሌ ድረስ ወርዶ የቅማንት መራጮችን እንዳይመርጡ በተወሰነ ደረጃ የከለከለበት የምርጫ ካርዳቸውን ተቀብሎ የቀደደባቸው ድምፅ እንዳይሰጡ ከፍተኛ የሆነ ተጽዕኖ ያሳደረ ነው የነበረው። በተለይ ደግሞ ኮዘራ ተብሎ በምትጠራው ቀበሌ እኔ አካባቢውንም አውቀዋለሁ። የቅማንት ሕዝብ የሚኖርበት ከዘጠና ፐርሰንት በላይ የቅማንት ሕዝብ የሚኖርበት ቀበሌ ነው። ይሄ ቀበሌ ከዚህ በፊትም ያለ ቅማንቶች በመሆናችን ያለ ሪፍረንደም ወደ ቅማንት አስተዳደር መካለል አለብን ብለው ጠይቀው የነበሩ በመሆናቸው እና ጥያቄውን የተወሰኑም ቢሆን የአማራ ወንድምህቶች አብሮ የሚኖሩ ስለሆነ በሪፍረንደም ይፈታ የሚለው ነገር ቀርቦ ሪፍረንደም ለማድረግ ከስምምነቱ ላይ አብሮ ሂዶ ገብቶ ነበር። ዞሮ ዞሮ ግን አሁን በተደረገው ምርጫ ኮዘራ ሙሉ በሙሉ ግወጥ የሆነ ምርጫ ሊባልም የማይችል ምርጫ ነው የሚል ስም የማያሰጠው ከፍተኛ የሆነ የህዝብን መብት የተጭበረበረበት ህዝብ መብቱን ያጣበት ነው ብዬ ነው የምወስደው። በሌሎችም በነጋዴ ባህላቸው ከተፈጸሙት መካከል አስራ ስምንት አመት ያልሞላቸው መታወቂያ እየተሰጣቸው እንዲመርጡ ከሌላ ቀበሌ ተነስተው ጊዜያዊ መታወቂያ ተሰጥቷቸው ከማይኖሩበት ቀበሌ እንዲመርጡ የመደረግን ሁላ ጨምሮ ከፍተኛ የሆነ የምርጫ ህጉን የጣሰ ነው የነበረው። ነገር ግን ምርጫ ቦርዱ ይሄ ህጋዊ ነው። ለዚህ ሁሉ ለቀረበው ለዚህ ሁሉ ቅሬታ ቅሬታዎች ቀርበዋል። ለምርጫ ቦርዱ ለሚመለከተው አካል በጥማን ህዝብ በኩል ቅሬታዎችን አቅርቧል። ቅሬታዎችን ለምን ምርጫ ቦርድ እንዳላስተናገዳቸው አናውቅም። በሚያሳፍር ሁኔታ ምርጫው በዲሞክራሲ የተሟላ ህዝቡ የተሳተፈበት ምንም አይነት ቅሬታ ያልተፈጸመበት ምርጫ ተካሂዷል ብሎ ማቅረቡ የሀገሪቱን የፌዴሬሽን ህገ መንግስት በራሱ የመጣስ አይነት ዜና ነው ያቀረበው ብዬ ነው የማስበው እና ምርጫው ትክክል አልነበረም። አሁንም ያልተደረጉ እንደገና አራት ቀበሌዎች አሉ ገና ምርጫ ያልተደረገባቸው። እነዚህ ምርጫም በቀጥታ በነፃነት ህዝቦች መርጠው የራሳቸውን እድል በራሳቸው እንዲወስኑ እንዲመቻችም የበለጠ ይሆናል የበለጠ ለህዝቦች በህገ መንግስቱ እና በመንግስቱ ላይ አስተማማኝነትን መተማመንን ይፈጥራል ብዬ ገምታለሁ። አቶ ጥጋቡ ክብረት ተቀባን አመሰግናለሁ። ቀደም ሲል የአማራውን ክልላዊ መንግሥት ቃል አቀባይ አቶ ንጉሡ ጥላሁንን ለማግኘት ሞክሬ ነበር። ጥረቴ ለዛሬ አልተሳካም። በቀጣይ ዝግጅቶች ለማቅረብ እንሞክራለን። በመጨረሻም የፍልስጤማውያን ተቀናቃኝ አንጃዎች ፋታህና ሐማስ ተደራዳሪዎቻቸው ዛሬ ካይሮ ውስጥ ስምምነት ተፈራርመዋል። ሁለቱ ቡድኖች እንደ አውሮፓውያን ዘመን አቆጣጠር በ 2007 ዓ ም ከተከፋፈሉ ወዲህ በተደጋጋሚ ባደረጓቸው ድርድሮች ማከናወን ተስኗቸው የነበረውን የእርቀ ሰላም ውል ዳር አድርሰዋል። ኤድዋርድ ዩሬኒያን ከካይሮ ለቪኦኤ ባስተላለፈው ዘገባ ሐማስና ፋታ ከስምምነት የደረሱት በግብፅ የስለላ ባለሥልጣናት አደራዳሪነት ለሦስት ቀናት ካደረጉት ውይይት በኋላ ነው። ቆንጅታዬ ዘገባውን ታቀርባለች። ላለፉት አስር ዓመታት ጸበኞች ሆነው የቆዩት የሁለቱ ቡድኖች የሐማስና የፋታ ዋና ዋና ተደራዳሪዎች የግብፅ ባለስልጣናት ትኩር ብለው የተመለከቷቸው የእርቀ ሰላም ውሉን ተፈራርመው በፈገግታ እጅ ለእጅ ተጨባብጠዋል። ዋናው የፋታ ተደራዳሪ አዛም አህመድ ከፊርማው ስነ ስርዓት በኋላ ለጋዜጠኞች በሰጡት ቃል የስምምነቱ ቁልፉ አካል ጋዛ ወደ ፍልስጤማውያን የአንድነት መንግስት ስር ተመልሳ እንድትገባ የሚያደርግ በመሆኑ ነው ብለዋል። ተም አል ኢትፋቅ አልካምል አለ መፍሁም ሁለቱ ፓርቲዎች የፍልስጤ ማስተዳደር በህጉ መሰረት በይፋ ኃላፊነቱን ይዞ እንዲንቀሳቀስ ተስማምተዋል ብለዋል አዛም። የሐማስ ዋና ተደራዳሪ ሳላህ አዙሪ ጭቅጭቁን ማብቃት ለሁለቱም ወገኖች የሚበጅ ሆኖ አግኝተነዋል ብለዋል። የወደፊት እጣችንን የምንጋራ የአንድ ቤተሰብ ልጆች ነን፣ ስለዚህ እጅ ለእጅ መያያዛችን ይጠቅመናል ብለዋል የሐማሱ ተደራዳሪ ያለን ብቸኛ አማራጭም ወደ አንድነት አምርተን የህዝባችንን ምኞት ማሳካት ነው ብለዋል። የግብፅ የዜና ማሰራጫዎች ባወጡት ዘገባ መሰረት ሐማስ እንደ ኤሮፓውያን አቆጣጠር በ2005 ዓ ም ከእስራኤል ጋር በደረሰው ስምምነት መሰረት የራፋ የድንበር መተላለፊያን ለፍልስጤማውያን አስተዳደር የጸጥታ ኃይሎችና ለአውሮፓ ህብረት ተቆጣጣሪዎች ሊያስረክብ ተስማምቷል። የፍልስጤም አስተዳደር የጸጥታ ኃይሎች ጋዛ ውስጥ ከሐማስ ኃይሎች ጎን ይሰማራሉ። ከዚያም ግብፅና እስራኤል ጋዛ ላይ ያለውን የኤሌክትሪክ ኃይል ቀውስ ለማቅለል ለዋናው የጋዛ የኤሌክትሪክ ማመንጫ ተጨማሪ የነዳጅ አቅርቦት ይልካሉ። ሂላል ሀዛን ቤይሩት አሜሪካን ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ይህ የፍልስጤማውያን እርቀ ሰላም ውል የትረምፕ አስተዳደር በአረብ ሀገሮችና በእስራኤል መካከል የሰላም ስምምነት እንዲደረግ የያዘው ዓለም አቀፍ ስትራቴጂ አካል ነው ብለው ያምናሉ። ይሄ እንዲሆን ደግሞ አሉ፣ እንደ ሳውዲ አረቢያ ያሉት ዋናዎቹ የአረብ ሀገሮች ለየህዝቦቻቸው ለማቅረብ የሚችሉት መፍትሄ መፈለግ ይኖርባቸዋል። ሳኡዲዎች ከእስራኤል ጋር ሰላም መፍጠር ይፈልጋሉ። ለእስራኤል እውቅና መስጠት ይፈልጋሉ። ፀረ ኢራን ህብረት መመስረትም ይፈልጋሉ። ይህን ሁሉ ለማድረግ የሚችሉት ደግሞ የእስራኤልና የፍልስጤማውያን ግጭት እንዲያከትም አድርገው በሕዝባቸው ዘንድ አመኔታን ካገኙ ብቻ ነው። የፋታህ ባለሥልጣን የሆኑት ዘካሪያ አካ ለአረብኛ የዜና ማሰራጫ በሰጡት ቃል እንዳሉት የፍልስጤም ፕሬዚደንት ማህሙድ አባስ በሚቀጥለው ወር ውስጥ ጋዛን ይጎበኛሉ። በዚህ በጥቅምት ወር ውስጥ ደግሞ ፋታህና ሐማስ ስብሰባ ይቀመጡና በቀጣዩ ዓመት ለሚካሄደው ፕሬዝደንታዊና ምክር ቤታዊ ምርጫ አደረጃጀት ላይ ውሳኔ ይሰጣሉ። በዘገባዎች መሰረት በሁለቱ ወገኖች ድርድር ወቅት የእስራኤል ባለስልጣናት ሐማስ የእስረኛ ልውውጥ ለማድረግ እንዲስማማ ግፊት ለማድረግ ከግብፅ አቻዎቻቸው ጋር ተገናኝተው ሲነጋገሩ ነበር። በጉዳዩ ላይ የተደረሰ ስምምነት ይኖር እንደሆነ ግን አልታወቀም። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በማህሙድ አህመድ ጊዜ በተባለች ዜማ ወደ መጨረሻዎቹ ቅንብሮች እንሸጋገራል። Hold you the native

tem os ማህሙድ አህመድን ለቆየች ግን አሁንም ድረስ ለማትጠገብ ዜማው እናመሰግናለን። ከመጨረሻው ቅንብር ላይ ደርሰናል። አድማጮች ሴቶችና ቤተሰብ እንደ አውሮፓውያን ዘመን አቆጣጠር የያዝነው ጥቅምት ወር የጡት ካንሰር ግንዛቤ ማስጨበጫ ወር ነው። ስለ ጡት ካንሰር መከላከል ሕክምናና የተለያዩ ድጋፎች ላይ ትኩረት ያደረጉ እንቅስቃሴዎች በዚህ ወር ጎላ ያለ ትኩረት ያገኛሉ። ዋሽንግተን ዲሲና አካባቢዋ ለሚገኘው የኢትዮጵያውያንና ኤርትራውያን ማህበረሰቦች ስለ ጡት ካንሰር መረጃ ለማካፈል ከጥቂት ዓመታት በፊት የተቋቋመው አልፋ የጡት ካንሰር ማህበረሰባዊ መረዳጃ አገልግሎት በየዓመቱ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ የእግር ጉዞ መርሃ ግብር ያካሂዳል። የስብስቡ መስራች ወይዘሮ ቬሮኒካ ሙሴ ከሴቶችና ቤተሰብ አዘጋጅ ቆንጅት ታየ ጋር ቆይታ አድርገዋል። ቬሮኒካ ሙሴ ስለ ጊዜሽ በጣም አድርጌ አመሰግናለሁኝ። እስኪ በመጀመሪያ አልፋን ለአድማጮቻችን አስተዋወቂ። ጠና አስጥልኝ። አልፋ ከተቋቋመ አምስት ዓመት ሆኖታል። ይህም ድርጅት የሚካሄደው በኔብና አጋሮቼ በብዙን ወጣቶች ነው። ይሄም ድርጅት ትልቁ ሚና በእኛ ማህበረሰብ ስለ ጡት ካንሰር በሚመለከት ግንዛቤ ለመፍጠር ነው እና በዓመት አንዴ የእግር ጉዞ ይዘጋጃል ብዙ እርዳታ በገንዘብ እርዳታ ይካሄዳል እና ይህም እርዳታ ለዚህም ላለን ምሳሌ ለሚባል የሰፖርት ግሩፕ አቋቁመናል። በቨርጂኒያና በሜሪላንድ ለተወሰኑ እህቶቻችን ኢንሹራንሱም ካበር ቢያደርግላቸው አንዳንድ ጥቂት ድጎማ እናረጋለን። በተረፈ ደግሞ ለኢትዮጵያና ለኤርትራ ላሉ ወገኖቻችን ነው የምንረዳው። አሁን ትልቁ ደግሞ ዝግጅታችን ማሞግራምን ለመላክ ካለፉት አመታት ጀምረን ትልቁ ጎላችን እሱ ነው። የማሞግራም መሳሪያውን ለመላክ ወደ ኢትዮጵያና ኤርትራ እ ልክ ነው። እሺ፣ ቬሮኒካ እንግዲህ ይህንን አልፋ የጡት ካንሰር ግንዛቤ ማስጨበጫና ድጋፍ መስጫ ስብስብ ስታቋቁሚ ከግል ተሞክሮሽ ተነስተሽ ከሌሎች ወገኖችሽ ጋር ተመካክራችሁ ያቋቋማችሁት ነው። ስንት አመት ሆነው ይህንን አልፋን ካቋቋማችሁ? አልፋ ከተቋቋመ አምስት አመቱ ነው። ይሄን ደግሞ ተነሳስቶ ሊደርስ የቻለው ያው እኔ ባለፍኩበት መንገድ እኔ ራሴ የቋቋመ ድርጅት ነው እና አሁንም ብቻችንን እንዳልሆነ የታመመው ሕብረተሰቡም ያልታመመውም የሚያግዘንም አብረን ሆነን ይህን ጉዞ ለመጓዝ እንድንችል አድርጎናል። ተደጋግፈን ተደጋግፈን የምንወጣው ነው። ለመወጣታ ለወጣው ምሳሌ ምሳሌም የተቋቋመው በአልፋ ስር ይህንኑ ሌሎች እህቶቻችሁን ለማገዝ እንደሆነ ነው የገለጽሽው። እና በምን መንገድ ነው የምታገኟቸው? እንዴት ነው የምትረዷቸው? ምሳሌ እንግዲህ ያው በዚሁ በሚዲያ በሬኔ ወጥቼ ንግግር አደርጋለሁ። በግሩም ጉዞዎች ላይ የምናገኛቸውን እህቶች በዚህ ጉዳይ የተያዙትን አርሊንግተን ያለው ወደ ሰላሳ የተመዘገቡ እህቶቻችን አሉ። ከዛ ደግሞ ከአርሊንግተን በኋላ አምና ደግሞ እንደዚሁ ሲልቨር ስፕሪንግ ባለው የኢትዮጵያ ኮሚኒቲ እዛም ተቋቁሞ እዛም ብዙን እጥር አለ እና ይሄ ደግሞ በጣም ትልቅ የመረዳዳት ማህበር ነው። ምክንያቱም በወራንዴ የአርሊንግተኑ ወራንዴ የመጨረሻው ቅዳሜ ነው የምንገናኘው። የሰልቨር ስቱንጉ ደግሞ አሁን ሁለተኛው ቅዳሜ ላይ እንገናኛለን እና በዚህ ወቅት እንዲሁ የራሳችንም ሐኪሞችን ጋብዛለን። ኒትሪሽኖችን ጋብዛለን። ለምግብ ስነ ምግብ የሚያስተምረዋቸው ለካንሰር ለካንሰርም ለማንኛውም ኒትሪሽን ደግሞ ትልቅ ሚና ስላለው ራሳችንን እናስተምራለን። አንዳንዴም ደግሞ ዝም ብለን እርስ በርስ የምንያሳለፍ ነውን እንደዚሁ መጥተን አውጥተን ተደጋግፈን አይዞሽ አይዞሽ ተባብለን እንለያያለን። ብዙ እህቶች አፍርተናል። አንዳንዶቹ በጠና ሲታመሙ ደግሞ ምግብ በመውሰድ አይዟችሁ በመባባል ከእኛም ውስጥ ደግሞ ሲለዩን ደግሞ እንደዚሁ ለቤተሰቡ በአቅማችን እርዳታ መገኘት በሀዘናቸው ላይ የተመሳሰሉት ነገሮችን በማድረግ የማህበሩ ሰብአዊ ስራዎች እንሰራለን። በጣም ትጋፍ። ጉዞ መሳተፍ የሚፈልጉ የት ነው መምጣት ያለባቸው? ለመመዝገብስ በምን አድራሻ ነው የሚመዘገቡት? ይህንን ብትገልጭልን ትልቅ መረጃ ይሆናል ብዬ ነው። እሺ፣ በአሁኑ ቅዳሜ ኦክቶበር አስራ አራት በፈረንጆች አቆጣጠር በናይን ኤኤም ጠዋት Arlington, Kenya, part of the uh, Nepal park. 4,200 cells for my run drive like Arlington. for no. so your online. We basil in Basel, Kukutar. So 0 source. Source that I am ስድስት ዜሮ ዘጠኝ ሶስት ቬሮኒካ ብለው ቢደውሉ እናመላከታቸዋለን። በተለይ በዚህ በቨርጂኒያ ሜሪላንድ፣ ዲሲ ላይ ነዋሪዎች ከሆኑ እንዲመጡ በጣም ትልቅ መልእክት ማስተላለፍ ይፈልጋለሁ። በጣም ጥሩ። ብዙ ተሳታፊ እንደምታገኙ ተስፋ አደርጋለሁኝ። ቬሮኒካ፣ ይህንን የእግር ጉዞ የድጋፍ ጉዞ ከጀመራችሁበት ጊዜ አንስቶ በየአመቱ ቁጥር እየጨመረላችሁ ነው። አበረታች ነው። እንዴት ነው? በጣም አበረታች ነው። በጣም ደስ ይላል። አዎ ስንጀምር ወደ ሁለት ሶስት መቶ ይሆናል። ግን በየአመቱ በሀምሳ አሁን ዘንድሮ በተለይ በጣም አበረታች ነው። ምክንያቱም ብዙ ጊዜ እኛ ህዝብ እዛው ነበር መጥተው የሚመዘገበው። አሁን ግን ኦልሬዲ ወደ ሁለት መቶ ሰብ ኦልሬዲ ተመዝግቧል፣ እና በጣም አበረታች ነው። በጣም በተለይ ይህንን ምስጋና ለወጣቶቹ መስጠት ፈልጋለሁ የሚያዝ ወጣቶች በጣም በዚህ ነገር ተነክተው በጣም ለማገዝ እና ለመተባበር አይዟችሁ ለማለት በጣም ይረዱናል። እኛም ይህን እነሱ ተተኪ ወጣቶች ስለሆኑ ወደ እነሱ ማስተላሰብ እንፈልግ። ይህንን ስራ በርትተው ይዘውታል። በጣም አመሰግናለሁ። ወይዘሮ ቬሮኒካ ሙሴን አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዩናይትድ ስቴትስ ስደተኞችን በጸጋ የመቀበልና እንክብካቤም የመስጠት የኖረ ልምዷን ትቀጥላለች። የዛሬው ርዕሰ አንቀጽ መግቢያ ሐረግ ነው። በመጪው 2018 የበጀት ዓመት ዩናይትድ ስቴትስ 45,000 ስደተኞችን ትቀበላለች። ከአፍሪካ 19ሺህ 19,000፣ ከምሥራቅ እስያ 5,000 ከአውሮፓና ከመካከለኛ እስያ ሀገሮች ሁለት ሺህ ከላቲን አሜሪካና ከካሪቢያን 1500 ከቅርብ ምሥራቅና ከደቡብ እስያ 17500 ስደተኞችን እንደምታስተናግድ ርዕሰ አንቀጹ በዝርዝር አስፍሯል። አዲሱ የስደተኞች ቁጥር ጣሪያ በቅርብ ዓመታት ከነበሩት ዝቅ ያለ መሆኑን ለዚህም በርካታ ምክንያቶች እንዳሉ የሚናገረው ይህ ርዕሰ አንቀጽ የአሜሪካ ሕዝብ ደህንነት በተጠናከሩት የደህንነት ፍተሻ አሰራሮች መሠረት የስደተኞቹን የጀርባ ዳራ በአግባቡ ለመመርመር የመንግሥቱ አቅም ውሱን መሆን፣ ዩናይትድ ስቴትስ ገብተው የጥገኝነት ጥያቄ ያስገቡ ሰዎች በመቶ ሺዎች የሚቆጠሩ በሀገር ውስጥ የደኅንነት መስሪያ ቤቱ ውስጥ የተጠራቀሙና ገና ውሳኔ ያላገኙ ማመልከቻዎች መቆለል መሆናቸውን ይዘረዝራል። በአውሮፓ የዘመን አቆጣጠር ከ1975 ዓ ም ጀምሮ ዩናይትድ ስቴትስ ከ3 ሚሊየን በላይ ስደተኞችን መቀበሏን ርዕሰ አንቀጹ አስታውሶ በአዲሱ ጣሪያ መሰረት ዩናይትድ ስቴትስ ተጨማሪ ስደተኞችን ከየትኛውም ሌላ ሀገር በበለጠ ቁጥር በቋሚነት ማስፈሯን እንደምትቀጥል በዘር፣ በጎሳ፣ በፖለቲካ ዝንባሌ፣ በብሔር በሃይማኖት ወይም የአንድ የተወሰነ ማኅበራዊ ቡድን አባል በመሆናቸው ምክንያት ማሳደድ ለሚደርስባቸው ሰዎች ዘላቂ ከለላ እንደምትሰጥ አስታውቋል። ስደተኞችን ማስተናገድና ማስፈር በዓለም ዙሪያ ለሚስተዋለው የመፈናቀል ቀውስ ዩናይትድ ስቴትስ ከምትሰጣቸው ምላሾች አንዱ ክፍል ብቻ መሆኑን መገንዘብ ያስፈልጋል ይላል ርዕሰ አንቀጹ። ይቀጥልና ዩናይትድ ስቴትስ ሰብአዊ ድጋፍ በመስጠት መሪ ሀገር መሆኗን ጠቁሞ ባለፈው የአውሮፓ ዓመት ብቻ 7 ቢሊዮን ዶላር መለገሷን አመልክቷል። በያዝነው 2017 የበጀት ዓመት ዩናይትድ ስቴትስ ለሶሪያ ቀውስ የ1.4 ቢሊዮን ዶላር እንዲሁም ለኢራቅ ከ581 ሚሊዮን ዶላር በላይ ሰብአዊ እርዳታ መስጠቷን ገልጿል ርዕሰ አንቀጹ። በተጨማሪም ለረሃብና ለቸነፈር ለተጋለጡ ሕዝቦች ወደ 2.5 ቢሊዮን ዶላር በርማ ውስጥና በአካባቢው ለተፈናቀሉ ደግሞ ወደ 104 ሚሊዮን ዶላር እርዳታ መላኳን ይናገራል። ለተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነርም ዋነኛዋ ድጋፍ ሰጪ ዩናይትድ ስቴትስ መሆኗን የጠቆመው ርዕሰ አንቀጽ ቀይ መስቀልን ሙቭመንትን፣ የዓለም የምግብ መርሃ ግብርን፣ ዩኒሴፍን ጨምሮ ለስደተኞችና ለግጭቶች ሰለባዎች ሕይወት አድን ድጋፍ ለሚሰጡ ሌሎችም ቁጥራቸው እጅግ የበዛ መንግሥታዊ ያልሆኑና ሰብዓዊ እርዳታ ሰጪ ድርጅቶች ዩናይትድ ስቴትስ ቀዳሚዋ ለጋሻቸው በመሆኗ እንደምትቀጥል ያረጋግጣል። ይህ ድጋፍ ስደተኞችና የግጭቶች ተጎጂዎች በሀገሮቻቸው ውስጥ ያሉ ሁኔታዎች በፈቀዱ ጊዜ ወደ ወደየቀያቸው በፍላጎታቸው መመለስ እንዲችሉ ከሀገሮቻቸው ወይም ከየአካባቢዎቻቸው እምብዛም ሳይርቁ ለመንከባከብ ሁሉን አቀፍ እርዳታ እንደሚሰጥም ይጠቁማል። ርዕሰ አንቀጹ ዩናይትድ ስቴትስ በሰብዓዊ ድጋፍ ጥረቶቿና ግቦቿ ትኮራለች ይላል። ርዕሰ አንቀጹ መልእክቱን ሲያጠቃልል በዓለም ዙሪያ ከሁከትና ከማሳደድ ለሚሸሹ ሁሉም መጨነቋን፣ እንክብካቤዋን፣ ድጋፏን ትቀጥላለች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19 እና በ200 ሜትር ባንዶች፣ እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። ከአቀናባሪው ንጉሱ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከልዩ ልዩ ፕሮግራሞቻችን ጋር ሶስት ሰዓት ላይ እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም